ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 4 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆች እኔ አዳኝ ፍሳዬና፣ ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባትንን። ምስራቅ ሐረርጌ ውስጥ በአብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች ጥቃቶች ተፈጽመዋል። መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለቅ በማትችልበት ሁኔታ ውስጥ እንደ ሞተች እና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ እ ከማንም በላይ አገር ማዳን ስራ እንሰራለን። አገርን በተራዶርዬ እና በራሳቸው የተደቀቀ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገራት ፈርስምና ከፍተኛ ጠበቅ ያለ እርምጃ ስላለ አስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገው ዕለትም መግለጫ ይሰጣሉ። ጠቅላይ ቤተ ክህነትን የኦሮሚያ የጸጥታ ባለሥልጣናትንና የጠቅላይ ሚኒስትር ጽህፈት ቤትን ያካተተ ዘገባ በአብይ ርዕስ ይዘናል። ህይወት የሚያጠፉና ሌሎችንም ጉዳዮች የሚያስከትሉ አደጋዎችን አንዱ መነሻው ያደረገ ውይይት ጠቅላይ ሚኒስትር አብይ አህመድ ዛሬ መሠረታቸውን በኦሮሚያና በአማራ ክልሎች ካደረጉ ተፎካካሪ ፓርቲዎች መሪዎች ጋር አድርገዋል። በጋራ አጀንዳዎች ላይ እየተነጋገን ለህዝቦች ሰላም፣ ለህዝቦች አንድነት እና አብሮነት ምክክር ማድረግ ይሻላል በሚል ነው የዛሬው መድረክ የጠራ ነው። በመጽሔት ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱር ራድዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ የተወካዮች ምክር ቤት የፕሬዝደንት ዶናልድ ትራምፕ የገንዘብ መዝገብ ይፋ እንዲደረግ በሕግ በመጠየቁ ፕሬዝደንት ትራምፕ የገንዘብ ሂሳባቸውን የሚይዘው ኩባንያ ሰነዳቸውን እንዳያቀርብ ሲሉ ክስ መስርተዋል። የዩናይትድ ስቴትስ ፌዴራል የይግባኝ ፍርድ ቤት ታዲያ ፕሬዚዳንቱ የጠየቁትን አልፈቀደም። አንድ የዝቅተኛ ፍርድ ቤት ዳኛ ባለፈው ግንቦት ወር የትራምፕን ጥያቄ የሚጻረር ብይን ሰጥቷል። ሶስት የዩናይትድ ስቴትስ የይግባኝ ዳኞችም የዝቅተኛው ፍርድ ቤት ብይን እንዲጸና አድርገዋል። የትራምፕ ጠበቆዎች ፍርዱ በአዲስ መልክ እንዲታይ ቢጠይቁም አብዛኞቹ አብዛኞቹ ዳኞች እንደተቃወሙት ትላንት ተገልጸዋል። ትራምፕ ለከፍተኛው ፍርድ ቤት ይግባኝ እንደሚሉ ጠበቃቸው ጄይ ሴኮሎው ገልጸዋል። የዩናይትድ ስቴትስ እና የቱርክ መሪዎች ትናንት ዋሽንግተን ተገናኝተው በተነጋገሩበት ወቅት ሻክሮ በቆየው የሁለቱ ሀገሮች ግንኙነት ላይ የተለየ ሁኔታ መፈጠሩን የሚያሳይ ምልክት አልታየም እየተባለ ነው። ፕሬዚደንት ዶናልድ ትራምፕና የቱርኳቻቸው ረጀፕ ታይፕ ኤርዶዋን ግን ትናንት ዋይት ሀውስ ላይ ያደረጉት ንግግር ስኬታማና ቅን ነበር ብለውታል። ትራምፕ ትናንት ከኤርዶዋን ጋር ሆነው በሰጡት ጋዜጣዊ መግለጫ ቱርክ ኤስ አራት መቶ የመሳሰሉትን የተራቀቁ የሩሲያ ወታደራዊ መሳሪያዎች ባለቤት መሆኗ እጅግ ከባድ የሆኑ ችግሮችን ደቅኖብናል ብለዋል። ለሁኔታው መፍትሄ እናገኛለን የሚል ተስፋ አለን ሲሉም አክለዋል። ከአምስት ዓመታት በፊት የመከስከስ አደጋ የገጠመው የማሌዥያ አየር መንገድ አይሮፕላን በረራ አስራ ሰባትን ጉዳይ የሚመረምረው በዳች የሚመራው ቡድን አዲስ ከስልክ ንግግር የተጠለፈ መረጃን ይፋ ማድረጉ ተገልጿል። መረጃው የሩሲያ ወታደራዊ አዛዦች ከተገንጣይ ተዋጊዎችና ከክረምሊን ባለስልጣኖች ጋር የተነጋገሩትን ያካትታል ይላል ቡድኑ። ተጠለፈ የተባለው መረጃ ዛሬ የወጣው የዳቹ መርማሪ ቡድን በአይሮፕላኑ ላይ ለደረሰው አደጋ አዲስ እማኞችን ለማግኘት በሚደረገው ጥረት ለመግፋት ነው ተብሏል። ኤምኤች 17 የተባለው አይሮፕላን ተከስኩሶ ሲወድቅ በአይሮፕላኑ የነበሩት 298 ሰዎች በሙሉ ማለቃቸው የሚታወስ ነው። በአደጋው እጃቸው አለበት የተባሉ ሶስት ሩሲያውያንና አንድ ኡክራይናዊ ኒዘርላንድስ ውስጥ ለፍርድ እንደሚቀርቡ የዳች አቃቢያን ሕግ ባለፈው ሰኔ ወር አስታውቀው ነበር። በሩሲያ ባለሥልጣኖችና በምስራቅ ኡክራይን ይዋጉ በነበሩት ኃይሎች መካከል የቀጥታ የእዝ መስመር እንደነበረ የሚያሳይ ማስረጃ አለ ይላሉ አቃቢያነ ሕጉ። ተገንጣይ የተባለው ቡድን የዶኔትስክ ህዝባዊ ሪፑብሊክ የተባለ እውቅና ያላገኘ መንግሥት መመስረቱን እንዳስታወቀ የሚያሳይ ማስረጃ እንዳለም አቃቢያነ ሕጉ ጠቁመዋል። ኤምኤች 17 አይሮፕላን እንደ አውሮፓ አቆጣጠር ሐምሌ 17 2014 ዓ.ም ላይ ከአምስት ዓመታት በፊት ማለት ነው። ከአምስተርዳም ወደ ኳላላምፑር ሲበር የሩሲያ ደጋፊ ተዋጊዎች በሚቆጣጠሩት ምስራቅ ኡክራይን ላይ መከስከሱ የሚታወስ ነው። ሩሲያ በዳች የሚመራው መርማሪ ቡድን የደረሰበትን ድምዳሜ እና አይሮፕላኑ ሲከሰከስ በአካባቢው ምሳይሎች ነበሩ የሚለውን በተደጋጋሚ አልቀበለውም ስትል ቆይታለች። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ከዩናይትድ ስቴትስ ጋር ባላት የንግድ ንትርክ ያሻቀበውን ቀረጥ ወደ መቀነስ ሊያመራ የሚችል ውይይት እያካሄደች መሆኗን ዛሬ አስታውቃለች። ለስምምነት ወሳኝ የሚሆነው የቀረጥ ጭማሪውን መሰረዝ ነው ብለዋል የቻይና የንግድ ሚኒስትር ጋኦ ፌንግ ዛሬ ቤዥንግ ላይ ለጋዜጠኞች በሰጡት መግለጫ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደግሞ ከቻይና ጋር የንግድ ስምምነት ወደ ማድረግ የተቃረቡ መሆናቸውን ባለፈው ማክሰኞ፣ ከትናንት በስቲያ ማለት ነው፣ ተናግረዋል። ስምምነት ላይ ካልተደረሰ ግን ከቻይና በሚገቡ ሸቀጦችና ምርቶች ላይ ከፍ ያለ ቀረጥ እንደሚጥሉ ዝተዋል። ቱርክ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አባልነት የሚጠረጠር አሜሪካዊን ወደ ዩናይትድ ስቴትስ እያባረረች መሆኗን ዛሬ ገልጻለች። የ39 ዓመት ዕድሜው መሐመድ ዳርሲ ቢ በቱርክና በግሪስ መካከል በሚገኝ ቦታ ላይ ለብዙ ቀናት መድረሻ አጥቶ በመቆየቱ ወደ ሀገሩ እንመልሰዋለን ብሏል የቱርክ የአገር አስተዳደር ሚኒስቴር። ዩናይትድ ስቴትስ መጀመሪያ ላይ አልቀበልም ብላ ነበር አሁን ግን ለመቀበል ተስማምታለች ይላል የሚኒስቴሩ መስሪያ ቤት። እስላማዊ ጅሃድ የሚባለው የፍልስጤሙ ታጣቂ ቡድን ተኩስ ማቆሙን ዛሬ አስታውቋል። ከእስራኤል ጋር ሲካሄድ የቆየው ግጭት እንዲቆም ሁለቱም ወገኖች በግብፅ አሸማጋይነት መስማማታቸው ተገልጿል። አንድ የኢስላሚክ ጅሃድ ቃል አቀባይ እንደገለጸው የተኩስ ማቆሙ ስምምነት ዛሬ ማለዳ ላይ ተግባራዊ የሆነው እስራኤል በቀረቡላት በርካታ ቅድመ ግዴታዎች ላይ ከተስማማች በኋላ ነው። ከስምምነቶቹ መካከል እስራኤል የቡድኑን መሪዎች ነጥላ መምታት እንድታቆም የሚል እንደሚገኝባቸው ቃል አቀባዩ ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር እስራኤል ካትስ በበኩላቸው ፍልስጤማውያኑ ካልተኮሱ እስራኤል ጥቃት መፈጸሟን ታቆማለች ብለዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 4 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሀሪክ ላይ እንገኛለን። እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ሪፐብሊካኖች የፕሬዚዳንት ትራምፕ ደጋፊዎች፣ አንድ ሳምንት ንግግሩ፣ የስልክ ውይይቱ ምንም ወንጀል አልነበረውም ይላሉ። በሚቀጥለው ደግሞ የዩክሬኑ ፕሬዚደንት ምንም አይነት ግፊት አልተሰማኝም ብለዋል ይላሉ። እስካሁን ድረስ እንዴት አድርገው ይህንን ነገር ሊከላከሉ ተስማምተው የወሰኑት ነገር የለም። አቶ ደረጀ ደምሴ ቡልቶ በዩናይትድ ስቴትስ የህግ ባለሙያ ናቸው። ጉዳዩ ፕሬዚደንት ዶናልድ ትራምፕ ስልጣናቸውን ለግል የፖለቲካ ጥቅም አውለዋል በሚል በዩናይትድ ስቴትስ ምክር ቤት የዲሞክራሲያዊ ፓርቲ አባላት ያቀረቡትን ክስ ተከትሎ ትላንት የጀመርነው ይፋ የምስክሮች ቃል የሚሰማበትን ስርዓትና የህግ ሂደት ይመለከታል። ኋላ ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በምስራቅ ሐረርጌ ሁለት አብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም አመልክተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምልአተ ጉባኤ ዛሬ ባደረገው አስቸኳይ ስብሰባ ከኦሮሚያ ክልል ፕሬዚደንትና የካቢኔ አባላት ጋር አስቸኳይ ውይይት ለማድረግ መወሰናቸውን መንበረ ፓትርያርክ ለአሜሪካ ድምፅ አስታውቋል። በሌላ በኩል የኦሮሚያ ጸጥታ ምክትል ቢሮ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ አድራጎቱን አገር የማተራመስ አጀንዳ ያላቸው ሰዎች የሚፈጽሙት ነው። ከአገር የሚበልጥ ነገር ስለሌለም አገር እንዳትፈርስ ጠንክረን እንሰራለን ብለዋል ለአሜሪካ ድምፅ በሰጡት ቃል። የጠቅላይ ሚኒስትር ጽህፈት ቤት ደግሞ መንግሥት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብሏል። የዚህ ዘገባ ዝርዝር እየተዘጋጀ ነው። እንዲሁም ከድሬዳዋም የደረሰን ዘገባ አለ። በጸጥታና መረጋጋት ሁኔታ ላይ የአብይ ርዕስ ዘገባዎቻችን ናቸው ተጠናቅረው እንዳለቁ እናቀርብላችኋለን። ወደ መጽሔት ዘገባ ስንሸጋገር በተለያዩ ዩኒቨርሲቲዎች ግጭት እያስነሱ ያሉት ተመሳስለው የሚገቡ ሰዎች መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። እነዚህ አካላት ግን እነማን እንደሆኑ ወይም በማን እንደሚሰማሩ አልጠቀሰም። ይህ በእንዲህ እንዳለ አማራ ክልል ውስጥ የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ባወጧቸው መግለጫዎች በዩኒቨርሲቲዎች ውስጥ እየተፈጠሩ ያሉ ግጭቶችን መንግስት ለማስቆም አፋጣኝ እርምጃ እንዲወስድ ጠይቀዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የሳይንስ የሳይንስና ከፍተኛ ትምህርት ሚኒስቴር ትናንት ለሀገር ውስጥ መገናኛ ብዙሀን በሰጠው አስተያየት ከሰሞኑ በወልዲያ ዩኒቨርሲቲ በተከሰተ ግጭት የሁለት ተማሪዎች ሕይወት ማለፉን እንዲሁም በደምቢዶሎ ዩኒቨርሲቲ የአንድ ተማሪ ሕይወት ማለፉን ተከትሎ በሀገሪቱ ባሉ አንዳንድ ዩኒቨርሲቲዎች ትምህርት የማቆምና የብጥብጥ ምልክት እየታየ መሆኑን ጠቁሟል። ግጭቱን እያስነሱ ያሉትም ተማሪ ያልሆኑ እና ወደ ዩኒቨርሲቲዎቹ ተመሳስለው የገቡ አካላት መሆናቸውን የሳይንስና ከፍተኛ ትምህርት ሚኒስቴር ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ገልጸዋል። ተማሪ መታወቂያ እየሰረቁ ተማሪ መስለው ወደ ግቢ የሚመጡ የተማሪ መታወቂያ ፎርጅድ አሰርቶ የሚሰጡ፣ በገንዘብ የሚደግፉ፣ ተማሪዎቹ እንዲረበሹ የሚያደርጉ፣ በራሳቸው በተማሪዎች ውስጥ የሚያሉ ተማሪ የሚመስሉ ግን የተማሪ ስራ የማይሰሩ አካላት አሉ። ተማሪዎች ከዶርም ውጭ እንዲያድሩ፣ እንዳይረጋጉ፣ በሃይማኖት ተቋማት አካባቢዎች እንዲሰባሰቡ፣ ምግብ እንዳይብሉ፣ ምግብ እንዲደፉ፣ ከስጥታ መዋቅሩ ጋር እንዲተናኮሱ የሚቀሰቅሱ አካላት አሉ። በተማሪዎች ውስጥ ሆነው ከግቢ ውጭ ጠርቶ የሚያሰለጥን እንዲህ ቢሏችሁ እንደዚህ መልሱ፣ በዚህ ውይይት ይህን አንሱ፣ እንዲህ ሲሏችሁ እንደዚህ አድርጉ፣ ይህን ቅድመ ሁኔታ አስቀምጡ የሚል ኦሪንቴሽን የሚሰጥ አካል አለ። ያንን ተቀብሎ ወደ ግቢ ገብቶ ይህን ስራ የሚሰሩ አካላት አሉ። እነኚህ አካላት በመለየት እና በቁጥጥር ስ ላይ በመሆን ላይ ይገኛሉ። ወደ ስሜት የሚወስዱ እውቀት ውስጥ እንዲገባ የሚያደርጉ አካላት በዚህ አጋጣሚ እጆቻቸውን ከተማሪዎቻችን እንዲያነሱ እንጠይቃለን። አንዳንድ ተማሪዎች በየአካባቢዎቻቸው ባሉ ዩኒቨርሲቲዎች ለመመደብ የሚያቀርቡት ጥያቄም ተግባራዊ ሊሆን የማይችል መሆኑን የጠቆሙት ሚኒስትር ዴኤታው አሁን የተፈጠረው ችግርም ከመንግስት አቅም በላይ ባለመሆኑ ወላጆች ሊጨነቁ አይገባም ብለዋል። ጉዳት የደረሰባቸውን ተማሪዎች የማሳከም ስራ እየተሰራ ነው፣ በመንግስት በኩል በስነ ልቦናም ተማሪዎች እንዲረጋጉ እንደየእምነቶቻቸው የሃይማኖት አባቶች ተገኝቶ እየመከሩ እየገሰጹ ወደ ትምህርታቸው እንዲመለሱ እያደረጉ ይገኛሉ። በዩኒቨርሲቲ ያለው አሁናዊ ተጨባጭ ሁኔታ ከፍቶም ቢሄድ መንግስት ያንን ለማረጋጋት ሙሉ አቅማል ይህንን የኢትዮጵያ ወላጆች እንዲገነዘቡ እንፈልጋለን። አንድም ሁለትም ተማሪ በተረበሸ ቁጥር ወላጆች ልባቸው መሰቀል የለበትም። እርግጥ ነው ልጆቻቸውን ያስረከቡ እነኚህን የመጠበቅ የመንግስት ኃላፊነት አለበት። የአማራ ብሔራዊ ንቅናቄ አብን በበኩሉ በፌስቡክ ገጹ ላይ ዛሬ ባሰፈረው መግለጫ መንግስት ጥቃት እየተፈጸመባቸው ባሉና በሌሎች ዩኒቨርሲቲዎች ላይ የጸጥታና የደህንነት መዋቅሩን በፍጥነት በማሰማራት ተማሪዎችን ከጥቃት ሊከላከል ይገባል ብሏል። ንቅናቄው በመግለጫው አክሎም በኢትዮጵያ ውስጥ ከህጋዊ ስርዓት ከእኩልነት፣ ከፍትህና ከዲሞክራሲ ውጭ ያለው አማራጭ የጋራ ጥፋት የሚያመጣ መሆኑንና ከዚህም ጥፋት ማንም እንደማይድን ሁሉም አፍራሽ ኃይሎች በአግባቡ ተገንዝበው ከጥፋት መንገድ ወዳጃቸው እንዲመለሱ ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባዋ እናመሰግናለን። አሁን ደግሞ ወደ ድሬዳዋ እናመራለን። በድሬዳዋ ለጥቂት ቀናት ተገኝቶ የነበረው ሰላም ካለፈው እሁድ ጀምሮ ደፍርሷል። በዕለቱ በጫኝና አውራጅ ጸብ የተነሳ አንድ ግለሰብ ቦምብ ወርውሮ በነዋሪዎች ላይ የአካል ጉዳት ያደረሰ ሲሆን በተከታዮቹ ቀናትም ከተማዋ ሰላም ርቋት ቆይቷል። የችግሮቹ ገጽታ ምን ይመስላል? የደረሰው ጉዳት ምን ይመስላል? መፍትሄውስ ምንድን ነው? የሚሉትን አዲስ ቸኮል በዘገባው ዳስሷል። ሰባት ሰዎች ከሞቱበት የጥቅምት 12 እና 13 ግጭት በኋላ ለተወሰኑ ቀናት የመረጋጋት ምልክት ይታይባት የነበረችው ድሬዳዋ ባለፈው እሁድ በጫኝና ወራጆች መካከል በተከሰተ ግጭት የተነሳ የተጣለ ቦምብ በስምንት ነዋሪዎች ላይ ቀላልና ከባድ የአካል ጉዳት ማድረሱን ተከትሎ ሰላም አደፍርሷል። ለብዙሃን መገናኛዎች ስለ ጥቃቱ የድሬዳዋ ፖሊስ ኮሚሽን ኮሚሽነር ይህንም ብለው ነበር። ድንጋይ ውርወራ ነበረ። በዛ ድንጋይ ውርወራ ሰውየው ተመቷል። ኢንፋክት በሚመጣበት ሰዓት ሰው ደግሞ አጸፋዊ ምላሽ ያደረገው የቀድሞ የመከላከያ ሰራዊት ማለት ቀድሞ መከላከያ ሰራዊት ስለነበር ከዛ በመከላከያ ሰራዊት ከርቶ የመጣና ራሱን ደብቁ ያለ ሰው ነው። ይሄ ሰው እንግዲህ ኤፍዋን ቦምብ ወርውሮ በስምንት ሰዎች ላይ ቀለልና ከባድ የአካል ጉዳት አድርሷል። እንግዲህ በአሁኑ ሰዓት ምናልባት ሄዳችሁ ካያችሁ ሁለቱ ሰዎች ሆስፒታል ተኝተዋል። ሌሎቹ ግን ታክመው ወደ ቦታ ሄደዋል። በዛ ቦታ ያለ የፖሊስ ኃይል እና የመከላከያ ሰራዊት ይህንን ተጠርጣሪ በመያዝ ኢሚዲየትሊ ወደ ቁጥጥር ስር እንዲሉ እና በህግ እንዲቀርብ ስራዎች የሰሩ ነው ያሉት። በወቅቱ የማረጋጋት ስራዎች ተሰርተው ድሬዷ ወደ ቀድሞ ሰላሟ ትመለሳለች ሲባል ግን ከሁለት ቀን በፊት የከተማዋ ሰላም ዳግም ደፍርሷል። ባለፈው ማክሰኞ ከምሽቱ አምስት ሰዓት ገደማ ጀምሮ እስከ ንጋት ድረስ ከተማዋ በተከታታይ ተኩስ ስትናጥ ነበር ያደረስችው። በማግስቱ ማለትም ትላንትና ጧት ጀምሮም እስከ ከሰዓት ድረስ በየመሃሉ ተኩስ ሲሰማ ነበር። የግጭቱ ማዕከል የነበሩት ከገንዳዳ እስከ ደቻቱ፣ ከአዲስ ከተማ እስከ ቀፊራና አምስተኛ ያሉ ኩታ ገጠም ሰፈሮች ነበሩ። በማግስቱ ስለ ተኩሱ መንስኤ ያገኘነው መረጃ የሚያመለክተው በአጎራባች ሰፈሮች መካከል ግጭት ውስጥ ያሉ ወጣቶችን ለመበተን የጸጥታ ኃይሎች ሲተኩሱት የነበረ መሆኑን ነው። ለመሆኑ ግጭቱን ማን ጀመረው? ለምንስ ጀመረው? በሚለው ላይ ላለፉት ሁለት ወራት ተደጋጋሚ ግጭቶች ሲገቡ የነበሩት የአዲስ ከተማና ደቻት ወጣቶችን በአንድ ወገን፣ የቀፊራ አምስተኛና ገንዳዳ ወጣቶችን ደግሞ በሌላ ወገን ለማናገር ሞክረን ነበር። ስሙ እንዲጠቀስ ያልፈለገ የቀፊራ ነዋሪ እንዲህ ይላል። መጀመሪያ ጊዜ አዲስ ከተማና አልተጣሉም ነበር። አሁኑ ከትላንትና ወዲያ በመጀመሪያ ጊዜ ከዛ ከአዲስ ከተማ ተነስተው ልጆቹ ግንቡ አልፎ ወደ ጀንደ ጋራ ሊገቡ ሲሄዱ ልጆቹ የዚህ የቀቢራ ልጆቹም ተነስተው ድንጋይ እየተወራወሩ እስከ አዲስ ከተማ ግንቡ ድረስ ይሄዳሉ። ከዛ በኋላ መከላከያ ይመጣና እነዚህን የሚመልስና እነዛን ይመልሳል። እንደገና በታች በኩል ነው የገቡት ማለት ነው የአዲስ ዘመና የደጫ ልጆች እዚህ ከፊራ ውስጥ የሆነ መጋዘን አለ። ድንች ምናምን የሚያወርዱበት ቦታ እዛ ጋር የሄዱና ሽንኩርት ምናምን እቃ ምናምን ተባቡና ያካፍሉና፣ ከዛ የተፈረዞ የከፊራ ልጆችም ደግሞ ተመልሶ ሄዶ እነሱም ለመመለስ ወደ ታች ሄዶ ድንጋይ ሲወረውሩባቸው፣ አሁንም ሄዶ መከላከያ ሄዶ መሀላቸው ገብቶ ያባራቸውና እንዲያውም ወደ ዘጠኝ ነው ስምንት መኪና ነው ወደ ከፊራ ግንድ ጋራ ገብቶ ልጆቹን እየደበደበ ና እየለቀመ የወሰዳቸው እና ይ የምናውቀው ነገር ይሄንን ነው፣ እውነታውን ነው ለመናገር የምፈልገው። ስለዚህ መጀመሪያ ከአዲስ ከተማ ነው የተነሳው ማለት ነው። መጀመሪያ ከአዲስ ከተማ ነው የተነሳው። ከዛ በኋላ የአዲስ ከተማው መከላከያዎች ሲያበርዱ ከደካቱ በኩል ነው እስከ ቀፊራ ማዞሪያ ዋካ ድረስ ነው የመጡት ማለት ነው እነዛ እና እዛ ድረስ ሲመጡ እነዚህ ደግሞ ከጋራ ላይ እንደገና ወርዶ ወደ በፊራ ወርዶ እንደገና ወደ ታች ሲመልሷቸው መከላከያ ይመጣና ሁለቱም ያባሩል። አሁንም ስሙ እንዲጠቀስ ያልፈለገው የደቻቱ ነዋሪ በበኩሉ እንዲህ ይላል። ጸቡን ማን ጀመረው ላልከኝ ጸቡን የተለመዱት ናቸው የሚጀምሩት፣ ሁሉ ጊዜ እነሱ ነው የሚጀምሩት። ከእነሱ ውጪ ማንም ጀማሪ የለም። ሁሉ ሌላው ተከላካይ ሆኖ ነው የሚ ባለው መጠን ለመከላከል የሚሞክረው። የትራምፕ እንደዛ ተመሳሳይ ነበር የሆነ ከትራምፕ ወዲያ ሊሊ ይችላል በብዛት ከተለያዩ አገር ገብተዋል፣ ምናምን በዚህ አካባቢ ላይ ስጋት ነበረ። ያቺ ልልቅ እንደዚያው ምንም ነገር ሳይሆን አደረናት። ጠዋት ላይ ለአንድ ሩብ ጉዳይ ነው፣ ሃያ ጉዳይ ገደማ ጉዳይ ጀመሩ ጉዳይ ወርወር በየቤት ባራ ላይ በር መምታት መስበር። የምነሳው የአምስተኛ ከሚባል አካባቢ ነው ያው እነሱ ከሚኖሩበት አካባቢ እኛ መዛላ ያለ ያለ ነው ከእኛ ጋር እነሱ አንድ መስመር ነው የሚለየን፣ አንድ የአስፋልት መንገድ ነው የሚለየን። በአጠቃላይ ትይዩ ነው። ያው እንደ አቀማመጥ እነሱ ያሉበት አካባቢ እና እኛ ያለንበት አካባቢ ማህበረሰቡ የተለያየ ያለው አማራ አማርኛ ተናጋሪ ክርስቲያን ሊሆን ይችላል። ከዛ ደግሞ ያሉት በተቃራኒ ያሉት ናቸው እና ከዛ ነው የሚጀምረው። ከዛ ደግሞ በተቃራኒ ያለነው ደግሞ እኛ ለመከላከል ጥረት እናደርጋለን፣ ግን በምንችለው እንዳሁም በውጎ አንከላከልም ማለት ኃይላቸውን በዛ ስለሆነ ተከላክለን ብዙ ነገሮቻችንም ማዳን አንቻለ አንዱ ሌላውን እየወቀሱ ተደጋጋሚ ግጭት ውስጥ መግባት በተደጋጋሚ ሲስተዋል የነበረ ችግር ነው። አንዱ ሰፈር የሌላውን እውነትና ጉዳት ለማየት የተዘጋጀ አይመስልም። በትላንትና ውለት ግጭት ብቻ አንድ የቀፊራና አንድ የገንዳ አዳ በአጠቃላይ ሁለት ወጣቶች ሕይወት ማለፉን እንዲሁም አንድ ታዳጊ ሕፃን ከፍተኛ አካል ጉዳት ደርሶበት ቢላል ሆስፒታል ሕክምና እያገኘ መሆኑን ስሙን መጥቀስ ያልፈለገው የቀፊራ ነዋሪ ለቪኦኤ አስታውቋል። ሆኖም የተጠቀሰውን ጉዳት ከድልጮራ ሪፈራል ሆስፒታልና ከፖሊስ ለማረጋገጥ ያደረግነው ሙከራ የአመራሮቹ ስልክ ባለመነሳቱ አልተሳካም። በአዲስ ከተማና ደቻቱ በኩልም በርካቶች የመፈንከት እንዲሁም የእጅና እግር ስብራት እንደደረሰባቸው ነው ስሙን መግለጽ ያልፈለገው የደቻዋት ነዋሪ ገለጸልን። ይህም መሰል መጠቃቃቶች ድሬዳዋ በተደጋጋሚ እየታየባት ነው። በርካታ ነዋሪዎች የከተማዋን ሰላም ለማስከበር መንግስት የሚጠበቅበትን እየተወጣ አይደለም ሲሉ ይከሳሉ። የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ትናንትና ለከተማ ኤፍም ድሬ 16 በሰጡት ቃለመጠይቅ እንዳስታወቁት የጸጥታ ኃይሉ በቀጣይ የሚወስዳቸው እርምጃዎች ይኖራሉ። እዛም እዚህም ብልጭ ድርግም እያሉ የሚነሱ ችግሮች አሉ። አንዳንድ ችግሮች ያው ለውጡ ካለመከብ ሳ የሚነሱ ችግሮች ናቸው። ሌሎቹ ደግሞ ይሄንን ችግር የራሳቸው አጀንዳ አድርገው መውሰድ የሚፈልጉ የብሔር፣ የሃይማኖት ግጭት ለመፍጠር የሚያደርጉት ሰብጫ አለ። በተቀናጀ መልኩ እዚህም ሆነ በድሬዳዋ ዙሪያ ባሉ አንዳንድ ከተሞች ላይ አሁንም እየሆነ ያለ ነገር ነው። ከዚህ ተነስተው እንግዲህ በድሬዳዋ አሁን የብሔር መልክ የያዘ ግጭት እንዲፈጠር ከፍተኛ ጥረት ሲደረግ ነበር። ከትሎ የሃይማኖት ግጭት እንዲፈጠር በጣም ከፍተኛ ጥረት ሲደረግ ነበረ። የሚፈለገው ድረስ እና እነሱ ያሸ ድረስ ሳይሄድም ይሄ ግጭት ግን ብልጭ ድርግም እያለ የከተማው ማህበረሰብ እየጎዳ ያለበት ሁኔታ ነው ያለው። ይሄን ስንል በብሔር የሚመስል እዛም እዚህም የአገር ጉዳት፣ ንብረት ውድመት እና ዘረፋ የሚታይበት ሁኔታ ነው ያለው። ይህ ለመከላከል የሰጣው ሀይል ከምንጊዜ የሚወለቀ የአገር እና ወገናዊነት በተሞላበት መልኩ ነው ይህን ነገር እያደረገ ያለው አሁን ግን ከሀገርማ ከህዝብ በላይ የለም በዚህ መንግስት በሰጠው አቅጣጫ አስፈላጊም እርምጃ ሁሉ ወስዶ ሰላሙን የማረጋጋት አላፊነት እየወሰድ ነው ያለው ማህበረሰቡም ይህን ተረድቶ ከአሁን በኋላ ህግን በማስከበር የጸጥታ ሀይሉ በሚያደርጋቸው ማናቸው ኮሚሽነሩ ይህም ብሉም፣ ትላንትና ማታና ዛሬ ጠዋት ግን ግጭቱ ሰፈር ቀይሮ ሳቢያን አካባቢ ለንብረቱ ውድመትና ዘርፊያ መንስኤ የሆነ ግጭት ተከስቷል። ከሰዓት በኋላ የጸጥታ ኃይሎች የከተማዋን ሰላም ማረጋገጥ ቢችሉም፣ ስለ ነገ ወይም ስለ ዛሬ ሌሊት ግን ማንም እርግጠኛ አይደለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን፣ አመሰግናለሁ ለዘገባው የተከበራችሁ አድማጮች፣ ከምሽቱ አብይ ዘገባዎች አንዱ የሆነውን ነበር ከድሬዳዋ የተጠናቀረ ዘገባ ያደመጣችሁት። ወደ ሌላው የምሽቱ አብይር ዘገባ እናልፋለን። በምስራቅ ሐረርጌ ሁለት አብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ ከኦሮሚያ የጸጥታ ቢሮ ባለስልጣናት እንዲሁም ከጠቅላይ ሚኒስትር ጽህፈት ቤት ባለስልጣናቱን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ ሀረርጌ ሀገረ ስብከት ጽህፈት ቤት በትላንትናው ዕለት ለኢፊድሪ ሀገር መከላከያ ሰራዊት ምስራቅ እዝ አዛዥ ጽፈት ቤት ለምስራቅ ሐረርጌ የኦሮሚያ ዞን አስተዳደር ጽፈት ቤት፣ ለዞኑ ፍትህ አስተዳደር፣ ዞን ፖሊስ ኮሚሽን እና ኦሮሚያ ዞን ኦዴፓ ጽፈት ቤት በላከው የድረሱልን ጥሪ ደብዳቤ ላይ ከዚህ ቀደም ቤተ ክርስቲያን ላይ የሚደርሰውን በደል ዘርዝረው መላካቸውን ገልጸው ነገር ግን ምንም አይነት መፍትሄ ባለመሰጠቱ አሁንም በድጋሚ ትላንት ህዳር ሶስት ቀን ሁለትሺ አስራ ሁለት አመተ ምህረት በኩርፋ ጨሌ ወረዳ የዋቅጅራ መድኃኔዓለም ቤተ ክርስቲያን ከነ ሙሉ ነዋየ ቅድሳቱ በእሳት እንዲጋይ መደረጉን ይዘረዝራል። ይህ ደብዳቤ የተጻፈበት ሀገረ ስብከት ጸሐፊ ሊቀ ሕሩያን ፍሳሐ ጽዮን አበበ በቤተ ክርስቲያን ላይ ደረሰ ያሉትን ለአሜሪካ ድምፅ አብራርተዋል። ምሥራቅ ሐረርጌ ሀገረ ስብከት በትናንትናው ዕለት ገልቢድ ማርያም በቁርፋ ጨሌ ወረዳ ስር ገልዲድ ማርያም ከአንድ መቶ ሰላሳ አንድ አመት በላይ የሆነት ቤተክርስቲያን በሰዓቱ ብዙ የመጡ ሰዎች አቃጥሏታል። እንደገና ደግሞ የክርስቲያን ቤቶች ወደ ሰባት የሚሆን የክርስቲያን ቤቶች ተቃጥለዋል። እዛው ሁለት የካህናት ቤት ተቃጥሏል። አንድ ደግሞ የቤተ ክርስቲያኑ ገቢ ማስገኛ የሆነው ወፍጮ በድንጋይ ተቀጥቅጦ ከጥቅም ውጭ ሆኗል። እንደገና ደግሞ የጥበቃ መሳሪያ የነበረ ጥበቃ የሚጠብቅበት የነበረ መሳሪያ መጥቀው እነዛ በመንጋ መጡ ሰዎች ቀምተው ይዘው። ሊቀ ህሩያን ጥቃት የደረሰባቸውና ቤታቸው የተቃጠለባቸውን ሰዎች የአቤቱታ ቃል በእማኝነት ጠቅሰው ሲናገሩ ይህን ድርጊት የሚፈጽሙት ሰዎች እድሜያቸው ከሰላሳ በታች የሆኑ ወጣቶች በቡድን ሆነው ድንገት ይመጡና በተመረጡ ቤቶች ላይ ጥቃት አድርሰው መልሰው ይጠፋሉ ይላሉ። ቀርሳ ከተማ የሚገኙ የእምነቱ ተከታዮች በሆኑ ምዕመናን ላይ ድብደባ መድረሱን፣ መኖሪያ ቤቶች መቃጠላቸውን፣ በወተርም የድንጋይ ድብደባ መድረሱንና የንግድ ድርጅቶች መቃጠላቸውን እንዲሁም ንብረት መዘረፉን ጨምረው ገልጸዋል። ሞተር ኪዳነ ምህረት ቅድስት ማርያም ኪዳነ ምህረት ቤተክርስቲያን አለች። የእሷ ቤተክርስቲያኗን ለማቃጠል ሲሉ መከላከያ ሰራዊት ደርሶ ታድጓታል፣ ግን የክርስቲያን ቤቶች ተቃጥለዋል። እንደገና በሌሊቱን ደግሞ በመንጋ መጥተው መደበራቸውን ሲዘርፉት ነው ያደሩት። ከእርሳ ወረዳ ቅዱስ ጊዮርጊስ ቤተክርስቲያን አለ እሱንም ለመዘረፍ ሲሉ እ ለማቃጠል ሲሉ መከላከያ ደርሶ ነው ያዳረው ቦታውን ከአስር በላይ የክርስቲያን ቤቶች ተቃጥለዋል። ሌሊቱም ደግሞ በደብናቸው በምዳ ምትክ ዘርፉት ነው ያደሩት። በትናንትና እውነት የተመሰጠው ነው። በዛሬ እውነት ደግሞ በደለር ወረዳ እንደዚህ ነው። በጋራ ሙለታ ወረዳ እነዶጉ መድኃኔዓለም የሚባሉ ቤተ ክርስቲያን ምስርፋጫ ሆ እነዚህ ምስላሁ ስናትላላው እየደረሰ ያለ የሀገር መከላከያ ሰራዊት ነው ከእነሱ ጋር እየተነጋገር ነው ጉዳዩም ትንያሉ ያለ ነው። ካለው ነባራዊ ሁኔታ በጣም ከባድ ነው ነገሩ ክርስቲያኖቹ በጫካ ውስጥ ነው ተሰብስበው ያሉት። ካህናቱ ፈልሰዋል። ቤተክርስቲያናት መገድተዋል። በጣም ከባድ ነው ያለው ጉዳይ። በሌላ በኩል በምዕራብ ሐረርጌ መሰላ ከተማና ገጠር ቀበሌዎች መኖሪያ ቤቶች መቃጠላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምፅ ተናግረዋል። አንዲት አራስ መምህርም ተገድላለች ብለዋል። መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ ምዕመናን ደግሞ ብዙ አማኞቻችን አካባቢውን ለቀው ወጥተው የድረሱልኝ ጥሪ እንደሚያሰሙ በወረዳ ያሉት ሊቃነ ካህናት የቤተ ክርስቲያኑን ወረዳ ኃላፊዎች ያሉ ካህናት የሚያስተባብሩ በየወረዳው ላይ በስጋት ሁኔታ ላይ ነው ያሉት። በዚህ ከተማ መገደሏ የተነገረው የሰላሳ ዘጠኝ ዓመቷ መምህርት እርቀ ሰላም ሞገስ አርዶ ስትሆን የሶስት ሴት ልጆች እናትና የአንድ አራስ ወንድ ልጅ ነበረች ሲል ወንድሟ ዳንኤል ሞገስ በስልክ ለአሜሪካ ድምፅ ገልጿል። እኔ በቦታ አልነበርኩም። በአጋጣሚ እኔ ጭሮ የሚባል ሀገር ነው የምኖረው። እህቴ መጫት ነች። ሁለት ሳምንት ልጅ ወልዳ አራስ ነት ሴቶች እና በር ቤት ነበር ቁጭ ያለችው ከሁለት ሌላ ልጆች ያሉ መሪያ ልጇ እና ሌላ ልጅ ማለት እዛ ግቢ እሷ ደግሞ እዛ ግቢ ተከራይታ ነው የምትኖረው። እና ግቢ ውስጥ ሲለበሉ እሷን ያገኘታል። እና በሩ ዘካ ነበረ በሩ በሩን ገንጥለው ገብቶ በቃ በጣም ተጎታል። አንዷ ልጃ ተጎድታለች። አንዷም ልጃ እሷ ልጅ ነው መጀመሪያ ልጅ በጣም ከብሎ ነገር ማለት ነው። ምን ከንብረት ንብረት የላት ምን ምን ውስጥ ምን ውስጥ ሄድለች ነገር አታቀ ምንም ነገር ማለት እናቴ ደግሞ እዛ ሀገር ላይ መምህር ስነች ብዙ አመት አስተምራለች። ከልጅነት ቀጠሎ የሚያደገችበት ነው እናቴ ራሱ ማለት ነው። እንኳን ቴ ደግሞ ማለት ነው ያረፈች ማለት አንዳንድ ጊዜ እኮ እንኳን ለሰው እንደዚህም ብላ ለውሻ አራስ ነገሩ በጣም ከባድ ሌላ ሰው ማለት ነው ያሉት ህጻናት አሁን ልጅቷ የምታለቅሰው እናቴን ፊት የገደሏት ነው የምትለው። በጣም ነው የሰው በጣም እኳ አይምሯ ውስጥ ያለው ነገር ማለት ነው ይመጣል ካላላት እኮ እንደዚህ በቃ ኮማ ውስጥ እንዳለች ወደጀ በቃ በቃ እንደዚህ ያሳደገች ማለት ከብዳል። በጣም ስለሚከብድ መንገዶች በመዘጋታቸው ምክንያት በቶሎ ተገቢ ሕክምና ሳታገኝ ህይወቷ እንዳለፈም ገልጾ ነገር ግን በተገኘው አጋጣሚ ሙከራ መደረጉንና ህይወቷም ያለፈው ሆስፒታል ውስጥ መሆኑን ነግሮናል። በአሁኑ ሰዓት ባለው የጸጥታ መደፍረስ ምክንያት በተወለደችበት መሰላ ከተማ ቀብሯ ሊፈጸም እንዳልቻለና እርሱ የሚገኝበት ጭሮ ከተማ ስርዓተ ቀብሯ መፈጸሙን ገልጾልናል። ቀሲስ ሰለሞን ቶልቻ በአሁኑ ሰዓት በአብዛኛው ይህ ድርጊት እየተፈጸመ ያለው ኦሮሚያ ክልል ውስጥ በመሆኑ ዛሬ በአስቸኳይ የተሰበሰበው ተ ጉባኤ ከኦሮሚያ ክልል ፕሬዝዳንትና ካቢኔ አባላት ጋር አስቸኳይ ውይይት ለማድረግና የጉዳዩን አሳሳቢነት ለማስረዳት መወሰናቸውን ተናግረዋል። ዛሬ ሲኖዶሱ በውሎ በዚህ ጉዳይ ላይ ከየቦታው የመጡትን ሪፖርቶች እና አቤቱታዎች በደንብ ተወያይቶባቸዋል። በአጠቃላይ ያለው ነገር የኦሮሚያ ክልል ርዕሰ መስተዳደሩንና ሙሉ የክልሉን የካቢኔ አባላት ምልአተ ጉባኤው ሊያነጋግር እና በጋራ የሆነ ዘላቂ መፍትሄ ካልመጣ ጉዳዩ አሳሳቢ ሆኖ መልኩን እየቀየረ ሀገራዊ ቀውሱ እየተበራከተ ሄዶ ሁሉንም ዋጋ የሚያስከፍል ነው። በጣም ጫፍ የወጣ ደረጃ ላይ ከመድረሱ በፊት የክልሉን መንግስትና የሙሉ የካቢኑን አባላት ለማነጋገር ነው። ቅዱስ ሲኖዶስ ዛሬ በቀትር ውለው ላይ ስብሰባውን በአስቸኳይ ስብሰባ የተካሄደው የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮኖሬል አበበ ገረሱ በሕዝቦች መካከልና አንድን ሃይማኖት ከሌላ ሃይማኖት ጋር ለማጋጨት ሆን ብለው የሚሰሩ አሉ ይላሉ። በዚህ ዘመን መደማመጥ ያስፈልጋል፣ ማስካወል ያስፈልጋል። ስለዚህ ምንድን ነው እዚህ ሀገር ላይ ማስተላለፍ እና ምን የተሰራ እንደሆነ ከኦሮሞም በኩል ከአማራም በኩል ከኦርቶዶክስ ቤተክርስቲያን በኩል ከ እስልምና ሃይማኖት ተከታይ በኩል የሚደረገው ነገር ቆም ብለን ማየትና ማን በማን አድርጎ የራሱን ፖለቲካ አጀንዳ ማስፈጸም እንደሚፈልግ በጀመራ ቆም ብለን ማየት መቻል አለብን። አያይዘውም ከዚህ በኋላ ከሀገር የሚበልጥ ነገር ስለሌለ ሀገር እንዳትፈርስ ጠንክረን እንሰራለን ብለዋል። መጀመሪያ ሀገርን መዳን ሀገርን ለማዳን ደግሞ ማንም እዚህ በክልላችን ውስጥ የሆነ የራሱን አጀንዳ እያራመደ ይሄ እንደሃ ህብረተሰብ ተማሪ ውስጥ እየገባ በገንዘብ እየገዛ የራሱን አጀንዳ የሚያራምድበት እና ሀገርን ለማፍረት የሚሄድበት ሁኔታ ከማንም በላይ አገር ማዳን ስራ እንሰራለን። ሀገርን በተራና በራሳቸው የተደበቀ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገራት ፈርሱም ና እኛ ጠበቅ ያለ እርምጃ እንወስዳለን። ሀገራችን ደግሞ ሰላም እናስፈግራለን። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረተሪ ቢሮ ኃላፊ አቶ ንጉሱ ጥላሁን በበኩላቸው መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል። በጣም አሳሳቢ ነው። ማንንም ማንኛውንም ወገን ያሳስባል የደረሱ ያሉት ግጭቶች በተለይም የብሔር እና የሃይማኖት መልክ እንዲይዙ መደረጋቸው ነው፣ ጉዳዩን ከግጭትም ከአደጋም በላይ እጅግ አሳሳቢ የሚያደርገው። ይሄንን በመገንዘብ ከሃይማኖት ተቋማት ጋርም ከፖለቲካ ፓርቲዎች ጋርም እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ውይይት እየተደረገ ነው፣ ችግሮችን ለመፍታት። ከዛ ባሻገር ደግሞ የየ አካባቢውንም በፌዴራል ደረጃም ያለውን የጸጥታ መዋቅር ፌዴራል ፖሊስ፣ የመከላከያ ሰራዊት እና የመሳሰሉትን የጸጥታ መዋቅር አባላት እና አካላት በመጠቀም ከጥፋት ለመታደግ አቅጣጫ ተቀምጦ በየጉዳዮቹ በተከሰቱበት አካባቢ ችግር ለመፍታት ጥረት እየተደረገ ነው። እኛ በህብረተሰቡ ውስጥ ጠንካራ ትስስር ያለ በመሆኑ አንዳንድ አካባቢዎች ላይ ራሳቸው ክርስቲያኖች በነገራችን ላይ መስጊዶችም የተቃጠሉባቸው ቦታዎች አሉ። ክርስቲያኖች መስጊዶችን የሚታደጉበት፣ ሙስሊሞች ደግሞ ቤተ ክርስቲያኖችን የሚከላከሉበት የሚታደጉበት ሁኔታ አለ። ይሄ ባልሆነበት አካባቢ ደግሞ የየአካባቢው የጸጥታ መዋቅር የድርሻውን እንዲወጣ እና ይሄ ባልሆነበት ደግሞ ከበየደረጃው ከላይ ከላኛው አካል የጸጥታ አካላት እየደረሱ ህብረተሰቡን እንዲታደጉ ስራ እየተሰራ ነው ያለው። ግጥመው በአሁኑ ሰዓት በዩኒቨርሲቲዎችና በልዩ ልዩ አካባቢዎች ሃይማኖትንና ብሔርን መሰረት ያደረጉ ግጭቶችና ጥቃቶች እየደረሱና ጉዳዩም እኛም አሳስቦን በተለያዩ አካላት ከተለያዩ አካላት ጋር በውይይትም በህግ የማስከበር ስራም የመከላከልና ዜጎችን የመታደግ ስራ እየተሰራ ነው የሚገኘው። በይህን ጉዳይ ከሃይማኖት አባቶች ከባለ ሀብቶች፣ ከሀገር ሽማግሌዎች፣ ከአባ ገዳዎች ጋር ውይይት እየተደረገበት ነው። በዛሬው እለትም በተለይም በኦሮሚያ እና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ወደ ስምንት ያህል የፖለቲካ ፓርቲዎች በጉዳዩ ላይ መክረው ይህ ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገ ውለትም መግለጫ ይሰጣሉ። የጉዳዩን የማስቆም ህጋዊም ፖለቲካዊም አስተዳደራዊም የጸጥታም እርምጃ እየተወሰደ ጥረት እየተደረገ ነው። በውል የሚታወቅና ጉዳዩን የአሳሳቢነቱን የምንጋራውና እየሰራንበት ያለ ነው። ሁሉም የሚናገሩት ጉዳዩ እጅግ አሳሳቢ መሆኑን ነው። ተጨማሪ አሰቃቂ ጥቃቶች ሳይደርሱ ሁሉም ሁኔታውን እንዲረዳና ችግሩን ለማስቆም መንግስት ብቻ ሳይሆን ህብረተሰቡን ከፍተኛ ተሳትፎ ሊያደርግ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን አመሰግናለሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ እየተላለፈላችሁ ያለ የሐሙስ ኅዳር አራት 2012 ዓ ም ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። አሁን አዲስ አበባ ላይ የተከበራችሁ አድማጮች፣ ባለሥልጣናት፣ በተለያዩ አካባቢዎች የምትገኙ ፕሮግራሞቻችንን የምትከታተሉ ሁሉ በዚህ የማኅበራዊ መገናኛ ዘመን ወቅታዊና የተረጋገጡ መረጃዎችን ከታማኝ ምንጮችና መገናኛ ብዙሃን ማግኘት ይፈልጋል ህዝብ ጥሪዎቻችንን በወቅቱ እንድታስተናግዱ ፈጣን ምላሾችን እንድትሰጡ እንጠይቃለን ወደ ተከታዩ ዘገባ እናልፋለን የአምቦ ዩኒቨርሲቲ ፕሬዚደንት ዶክተር ታደሰ ቀናአ በዩኒቨርሲቲው ሁኔታ ላይ አሁን ባለበት ከአሜሪካ ድምፅ ጋር ተወያይተዋል ናኮር መልካ ነው ያነጋገራቸው በጣም አመሰግናለሁ ዶክተር ታደሰ ቀና፣ የአምቦ ዩኒቨርሲቲ ፕሬዚዳንት። ሰሞኑን በሀገራችን የተለያዩ ዩኒቨርሲቲዎች በተማሪዎች መካከል የሚፈጠሩ ግጭቶች እየታዩ ነው እና በአሁኑ ደረጃ ምን ይመስላል? አሁን የአምቦ ዩኒቨርሲቲ ያለበት ሁኔታ፣ ተማሪዎች መካከል ያለው ሁኔታ ግንኙነት ምን ይመስላል? አመሰግናለሁ። እንደምታወቀው በኢትዮጵያ ዩኒቨርስቲዎች ውስጥ ሁሉም ዩኒቨርስቲ ባይሆን የተወሰኑ ዩኒቨርስቲዎች ውጥረት አለ በተለይም ባለፈው ሳምንት ወደ መጨረሻው ወደ ወልዲያ ዩኒቨርስቲ የተከሰተ የሁለት ተማሪዎች ሞት ጋር በተያያዘ በእኛም ዩኒቨርስቲ በሌሎችም ዩኒቨርስቲ ጥሩ ያልሆነ ስሜት ተፈጥሮ ነበረ። ያንን ጥሩ ያልሆነ ስሜት ወደ ግጭት እንዳያማራ በርካታ ስራዎች እየሰራ ነው ያለ ነው። አንደኛ በቂ ጥበቃ ኃይል ኖሮ ልጆቹ ድህንነት እንዲጠበቅ ጥረት እያደረግን ነው። በሌላ በኩል በተለይም በተማሪዎች አደረጃጀትን ተጠቅመን ስራ እየሰራን ነው። ተማሪ ህብረት፣ እንዲሁም የተለያዩ ግበባትን ተጠቅመን እንድረጋጉ የማድረግ ስራ እየሰራን ነው። ዩኒቨርሲቲያችን ውስጥ የጎላ ችግር አልተከሰተም እስካሁን እንዳልኩ፣ የውጥረቱ ነገር አለ። ከዛ ውጪ ተማሪ ላይ የደረሰ ከፍተኛ ጉዳት የለም ምንመለም ጥሩ ዶክተር ለማስታወስ ባለፈው አመት ሁለተኛ ሴሚስተር ገደማ በ በተማሪዎች መካከል ተፈጥሮ በነበረው ግጭት አንድ መልእክት አስተላልፈው ነበር እርስዎ በማህበራዊ ድረገጾ ተጠቅመው። እስቲ ስለ መልእክቱ እናስታውስ። እንደዚህ ያሉ መልእክቶች ምን ያህል ተማሪው ወደ ነበረው ወይም ወደ ቀደመው እንቅስቃሴ እንዲመለስ ያደርጋል? መልእክቱ ምን መሰለ? አንደኛ ተማሪዎቻችን መካከል አሁን በግዙፍ ልዩነት አለ ጭንቅላታቸው ውስጥ በመሬት ላይ ግን ይሄን ያህል ግዙፍ የሆነ ልዩነት የለም። ና አስታውሳለሁ፣ የተሰራጨው መልእክት ወሊሶ ላይ እንደዚሁ ተማሪዎች ተጋጩ ና አንድ አስር አስር ተማሪዎች ከሁሉም ብሔር ወደፊት ወጣ እንድሉ አድርገን ቀላቅለን እንዲቆሙ አደረግንና ና እስቲ ከዚህ ውስጥ የትኛው ብሔር እንደሆነ የሚለይልን ተማሪ ብለን ስንጠይቅ ሁሉም ዝም አለ። እዚህ መካከል ግን የሌላ ሀገር ዜጋ ለምሳሌ የቻይና ወይ የሌላ ሀገር ብሎ ብለን ብንጠይቀ መለየት ይከብዳቸዋል ስንል አይከብደንም አሉ። እና ሁሉም ይሄ አንድ አንድ የአንድነት ምልክት ለመናገር ነው። ምክንያቱም ኢትዮጵያውያን ብዙ አንድ የሚያደርጉን ነገሮች አሉ ልዩነት ከተፈለገ ብዙ ልዩነት መቁጠር ይቻላል። ግን ጊዜያችንን ልዩነት ፍለጋ ላይ ከምናተኩር አንድነታችን ፍለጋ ላይ ብናተኩር ብዙ አንድ የሚያደርጉ ነገሮች አሉ እና አንድ ብትሆኑ ይሻለናል። አንድ ብንሆን ነው የምንጠነክረው። ደግሞ ልዩነትም ቢኖር የሚያጣላ ልዩነት የለንም። በአንድ ቤተሰብ ውስጥም የአንድ እናት ልጆች በሁሉ ነገር አንድ አይደሉም። አንዱ አጭር ሊሆን ይችላል። አንዱ ረጅም ሊሆን ይችላል። መልካቸው ሊለያይ ይችላል። አስተሳሰባቸው ሊለያይ ይችላል። ይሄ ሁሉ ልዩነት ቢኖራቸውም ግን የአንድ እናት ልጆች ናቸውእና አንድነታችሁ ላይ ትኩረት ብታደርጉ ብዙ ችግሮቻችንን መፍታት እንችላለን የሚል መልእክት ነው ያስተላለፍ ነው። ከዛ በላይ ደግሞ እንግዲህ በኢትዮጵያ አንጻር አንድ አጠቃላይ እውነታ ዩኒቨርሳል ትሩዝ የሚባል አለና የብዙ ተማሪዎቻችን እዚህ መንግስት ዩኒቨርሲቲዎች ውስጥ ያሉት ልጆቻችን ቤተሰቦች ደሃዎች ናቸው። ኢትዮጵያ ቤተሰብ ነው እና ኢትዮጵያ ቤተሰብ ደግሞ ሁላችንም የምናውቀው ነው። አብዛኛው ኅብረተሰብ ባግራውንዱን እናቃለን። ምስኪን ነው። እናት ለፍታ፣ አባት ለፍቶ ለዩኒቨርሲቲ ደረጃ ያበቋቸው ናቸው እና ለምሳሌ አንድ ከጎንደር ደንብ ዶሎ ድረስ የሚመደብ ተማሪ ምን አይነት ተማሪ እንደሆነ መገመት ይቻላል። ለመማር የሄደን ተማሪ ሀብታም ቢሆን ገንዘብ ብኖረው ይሄን ሁሉ ርቀት ብዙ አይሄዱም። ከደንብ ዶሎ ጎንደርም እንደዛው ማለት ከጫፍ ጫፍ የሚሄዱት የመንግስት ዩኒቨርስቲ ፍለጋ የሚሄዱት ልጆቻችን፣ የተሻለ ትምህርት፣ የተሻለ ሌላ ሀገር ሄዶ የመማር አቅምም የላቸውም እና ቤተሰቦቻችን ያ ነው። ያን እያወቅን ከጎን ያለው ምስኪን ሰው ለመጉዳት ማሰብ ራሱ የሞራልም የሰብአዊነትም ጥያቄ ስለሚያነሳ እንደዚህ ነገር አታድርጉ የሚል መልእክት ነበረ እና ይሄ መልእክት መቼም ይሰራል። በዚህ መመት እንግዲህ ዘንድሮ በጣም በተስፋ ነው የጀመርነው። አመቱን ምንም ችግርም አይገጥመንም የሚል ተስፋ ነበር። ተማሪዎቻችን በጣም ውብ የሆነ አቀባበል ነበር ያደረግንላቸው። ከምዕራብ የሚመጡትን ነቀምት ከተማ ላይ፣ ከምስራቅ በኩል የሚመጡትን አዲስ አበባ ከተማ ላይ አቀባበል አድርገን ስናመጣ ብዙ ተስፋ ነበረን፣ ችግር እንዳይከሰት ማለት ነው። ዞሮ ዞሮ አንድ ችግር የሆነ ቦታ ሲከሰት፣ ያ ችግር ሌላም ጋር ኢምፓክት ያመጣልና አሁንም ቢሆን የሆነ ቦታ የሆነ ችግር ተፈጥሯል። ያ ችግር ግን መስፋፋት የለበትም። ለዛ ተማሪ ለሞተውም ተማሪ ወገንተኝነት ሊባል አይችልም። ምክንያቱም የሆነ ቦታ አንድ ችግር ሲከሰት ወንጀሉን ከጠላ ነው ያንን ወንጀል ከጎናችን ያለው ሰው ላይ ተማሪ ላይ ወንድም እህታችን ላይ መፈጸም ደግሞ ትርጉም አይኖረውም። ያንን ወንጀል መጸየፍ ካለብን በተግባር ነው፣ ተግባሩን በመጸየፍ ነው። ወንጀል የሚሰራ ሰው ግለሰብ ሊሆን ይችላል፣ ቡድን ሊሆን ይችላል። ዋሶ በር ይሄ ህግ ተከትሎ መንግስት ህጋዊ እርምጃ እንዲያደርግ የበኩላችን ጥረት ማድረግ አለብን። መንግስትም ይሄንን ያደርጋል የምል እምነት አለኝ። እኔ እነዚህን እርምጃዎች ሲወስድ ደግሞ ለህዝብ ይፋ ማድረግ አለበት ምል እምነት አለኝ። ዩኒቨርስቲዎች የበኩላቸውን ጥረት እያደረጉ መሆኑ ሲሆኑ ነው የምረዳው። እኛ ዩኒቨርሲቲ ኮንቴክስትም ሲወስደ ሄ ነው ያለው። ግን ድጋፍ ያስፈልጋቸዋል። በተለይ በደህንነት በኩል በመረጃ በኩል እነዚህ ወንጀል መከላከል ላይ መንግስት ድጋፍ ይፈልጋል። እና ይህንን መንግስትም እያደረገ ነው ያለው። እንደምሻሻል፣ እንደምስተካከል ተስፋ አለኝ። ከዚህ ጋር ተያይዞ ሰሞኑን በአምቦ ዩኒቨርሲቲ ጥቂት ተማሪዎች እንደተያዙ ሲገለጽ ነበር። እና እውነት ነው ተማሪዎች ተይዘዋል? ከምን ጉዳይ ጋር ተያይዘው ነው የተያዙት? ተማሪዎች እንደ ተሰናበቱ ወይም ደግሞ እንደተዋረሩ የሚገልጹም አሉ። ና እውነት ተማሪዎች ተሰናብተዋል ወይ? ምን አጥፍተው ነው እነዚህ ተማሪዎች የተሰናበቱት? ከዲሲፕሊን ጋር ተገናኘ፣ ዲሲፕሊን እርምጃ እንወስዳለን እኛ በተለያየ ጊዜ ነው የምንወስደው። ወልዲያ ዩኒቨርሲቲ ከተከሰተ በኋላ በተፈጠሩት ችግሮች ዲሲፕሊን እርምጃ የወሰን ተማሪ የለም። ነገር ግን ከዛ በፊት የተለያዩ ዲሲፕሊን እርምጃዎች እንወስዳለን። ምናልባት የትኛው እንደሆነም ስለማለይ እንጂ እንወስዳለን ዲሲፕሊን እርምጃ ቅድም እንዳልኩ ዋና ዓላማው መማር ማስተማር፣ ምርምር እና ማህበረሰብ አገልግሎት መስጠት ነው። ከዚህ ተልእኮ ያፈነገጡ ነገሮች ካሉ ብዙሃኑን ይጎዳሉ። እዚህ ተማሪዎቻችን ዘጠና ዘጠኝ በመቶ የመጡት የመማር አላማ ይዘው ነው። ስለዚህ ያንን የመማር ዓላማ ይዘው የመጣውን ለማደናቀፍ የሚሞክር ኃይል ካለ ለዛ ላይ ህጋዊ ዲስፕሊን እርምጃ ይወሰዳል። ብዙ ጊዜ እናደርጋለን። በዚህ መመት የተደረገ አለ። ዶክተር ታደሰ ቀና ለሰቱኝ ቃለ መጠይቅ በጣም ነው ማመሰግናል ማመሰግናለሁ። ኮር ለዘገባው፣ ወደ ተከታዩ የመጽሔት ርዕስ እናልፋለን። ሕይወት የሚያጠፉና ሌሎችንም ጉዳቶች የሚያስከትሉ አደጋዎችን ከመነሻዎቹ አንዱ ያደረገ ውይይት ጠቅላይ ሚኒስትር አብይ አህመድ ዛሬ መሠረታቸውን በኦሮሚያና በአማራ ክልሎች ካደረጉ ተፎካካሪ ፓርቲዎች መሪዎች ጋር አድርገዋል። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያና በአማራ ክልሎች ከሚንቀሳቀሱ ፓርቲዎች አመራሮች ጋር ያደረጉት ውይይት የሰማንያ ስድስት ሰዎች ህይወት ካለፈበት የቅርብ ጊዜ ክስተት በኋላ የመጀመሪያው ነው። የኦሮሚያና የአማራ ክልሎችን የሚያስተዳድሩት ኦዴፓና አዴፓ አመራሮች እንደዚሁም መሠረታቸውን በሁለቱ ክልሎች አድርገው የሚንቀሳቀሱ ተፎካካሪ ፓርቲዎች አመራሮች በውይይቱ ላይ ተገኝተዋል። ጠቅላይ ሚኒስትሩ ባደረጉት የመክፈቻ ንግግር የውይይቱ መነሻ የቅርብ ጊዜዎቹ ክስተቶች መሆናቸውን አብራርተዋል። የዛሬ ስብሰባ ዋነኛ ዓላማ በሁለቱ ክልሎች እና በሁለቱ ሕዝቦች መካከል ከቅርብ ጊዜ ወዲህ በእነሱ ምክንያት በሌሎችም ኃይሎች ምክንያት መቃቃር፣ ጠብ፣ ግጭት የሰዎች ህይወት መጥፋት እየተባባሰ መጥቷል። ሁለቱን ክልሎች በሚያስተዳድሩት ገዢ ፓርቲዎች መካከል ተመሳሳይ ውይይት መደረጉን ጠቅላይ ሚኒስትሩ አስታውሰዋል። የዛሬ ውይይትም የዚያ ተከታይ መሆኑን የጠቀሱት በኦሮሚያ በኩል ያሉ የሚፎካከሩ ፓርቲዎች፣ በአማራ ክልልም ያሉ የሚፎካከሩ ፓርቲዎች፣ አሁን ስልጣን ላይ ያሉ የሚሆኑ፣ ነገ ስልጣን ለመያዝ የሚሰሩ የሁለቱ ህዝቦች ሰላም ታክቲካል ስላልሆነ ዛሬም ነገም ከነገ ወዲያም አስፈላጊ በመሆኑ እና የጋራ አጀንዳም ስለሆነ በጉዳዩ ላይ ያለን ምልከታ ተነጋግረን፣ እንዴት ነው በህዝቦች መካከል ቅራኔ ሳይፈጠር አብሮ መኖር መዝለቅ የሚቻለው፣ ምናልባት ፖለቲካል ቅራኔዎች ካሉ የሰው ህይወት ሳይጠፋ በንግግር የታሪክ ቅራኔዎች ካሉ የሰው ህይወት ሳይጠፋ ንብረት ሳይወድም በንግግር የሚሆንበትና በዚያ ንግግር ሰዎች እየተማማሩ አብሮ መኖርን የሚያጠናክሩበትን መንገድ ለመፍጠር በመንግስት ካደረግ ነው ውይይት ተጨማሪ ከእናንተ ጋር መነጋገር ያስፈልጋል ብለን ነው። መሰረታቸውን በሁለቱ ክልሎች ባደረጉት ፓርቲዎች መካከል የሚፈጠር ቅርርብ ዘርፈ ብዙ ጠቀሜታ እንዳለውም ጠቅላይ ሚኒስትሩ አብራርተዋል። ኢትዮጵያ ውስጥ እንደምታውቁት የጨዋታ ህጉ በሚጫወቱትም በሚያዩትም ሰዎች በደንብ የታወቀ አይደለም። በጨዋታው ሜዳ ያሉ ሰዎችም ህጉን በትክክል አያውቁትም። ተመልካቾቹም እንደዚሁ። በዚህ ምክንያት ብዙ ጊዜ የሚፈጠሩ አደጋዎች የሰው ህይወት የሚያጠፉ፣ ንብረት የሚያወድሙ እና በዋዛ ፈዛዛ የሚታልፉ እየሆነ ነው። ይህን እያደረገ ያለው አንዱ የአንደኛውን ቁስል በትክክል አለመገንዘብ። በአማራ ክልል የሚንቀሳቀሱ ፓርቲዎች ኦሮሚያ ክልል ያለውን ብሶትና ቅራኔ የሚያውቁበት እድል ቢፈጠር፣ ኦሮሚያ ክልል ያሉ ፓርቲዎች አማራ ክልል ያለውን መሰል ፔን የሚያውቁበት እድል ቢፈጠር። ምናልባት ነገ በጥምር መንግስት ብትሆኑ ወይም አብራችሁ ምትሰሩበት ቻንስ ቢፈጠር ምንም የማይተዋወቅ ለረዥም ዓመታት ፖለቲካ ውስጥ የቆየ ድርጊት ከምንሆን አልፎ አልፎ በጋራ አጀንዳዎች ላይ እየተነጋገን ለህዝቦች ሰላም፣ ለህዝቦች አንድነት እና አብሮነት ምክክር ማድረግ ይሻላል በሚል ነው የዛሬውን መድረክ የጠራ ነው። ፎከስ ያደረግነው በአማራ ክልል ክልሉን እየመራ ያለው ፓርቲ እና የሚፎካከሩ ፓርቲዎች በኦሮሚያም ክልሉ እየመራ ያለ ፓርቲ ና የሚፎካከሩ ፓርቲዎች ላይ ፎከስ ያደረገ ነው። በቀጣይነትም በአማራና በትግራይ ክልሎች የሚንቀሳቀሱ ፓርቲዎች እንደዚሁም በኦሮሚያ ና በአጎራባች ክልሎች የሚንቀሳቀሱ ፓርቲዎች የሚሳተፉበት ተመሳሳይ ውይይት እንደሚኖር ጠቅላይ ሚኒስትሩ ጠቁመዋል። ዛሬ የተካሄደውን ውይይት ተከትሎ የተደረሰበት ድምዳሜ፣ የተደረገ ስምምነት ስለመኖሩ ግን በጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣው መግለጫ አያመለክትም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁኝ እስክንድር ወደ ተከታዩ ዘገባ እናልፋለን ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ለመፍጠር እየተከናወኑ ናቸው ላላቸው ተግባራት ዓለም አቀፍ ማኅበረሰብ ትኩረት እንዲሰጥ በቅርብም እንዲከታተል አዎንታዊ ሚናም እንዲጫወት የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ይዜማ ጠይቋል መጪው ሀገር አቀፍ ምርጫ የሚካሄድ ከሆነ መንግስት የሂደቱን ሰላምና ጸጥታ ማረጋገጥ እንዳለበትም አሳስበዋል። መለስካቸውን ዝርዝሩን ይዟል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ዛሬ ረፋዱ ላይ ለአንዳንድ የዲፕሎማቲኩ ማኅበረሰብ አባላት ባለፉት ጥቂት ወራት ባከናወናቸው ድርጅታዊ እንቅስቃሴዎችና በሀገሪቱ ወቅታዊ ሁኔታዎች ላይ አጭር ማብራሪያ ሰጥተዋል። በተለይ የሀገሪቱን ወቅታዊ ሁኔታዎች በተመለከተ ላለፉት 27 ዓመታት ማንነትን መሠረት ያደረገ የፖለቲካ ስርዓት ሰፍኖ እንደቆየና ላለፈው አንድ ዓመት ተኩል ያህል አገሪቱ በለውጥ ጎዳና ላይ እንዳለች አመልክተዋል። ይሁንና ኢትዮጵያውያን ከአምሳ ዓመታት በላይ የታገዱለትን ይህን ለውጥ አንዳንድ ኃላፊነት የማይሰማቸው ኃይሎች መንገዱን ሊያስቱት በብርቱ እየሰሩ እንደሆነ የፓርቲው የጽሑፍ መግለጫ ያስረዳል። በቅርቡ በተለያዩ ምዕመናንና በእምነት ተቋማት ላይ የተፈጸሙ ጥቃቶችንም፣ ለሰላምና መረጋጋት በጋራ የሚደረጉ ጥረቶችን፣ የተለያዩ የሃይማኖት ማኅበረሰቦችን በሰላም አብረው የመኖርና በአጠቃላይ የሽግግሩን ሂደት የኋሊት የጎተቱ ድርጊቶች ናቸው ሲል ተግባሩን አውግዘዋል። በጠቅላይ ሚኒስትር አብይ አህመድ እየተወሰዱ ናቸው ያላቸውን የለውጥ እርምጃዎች ያወደሰው ይኸው የጽሑፍ ማብራሪያ ለውጡን ለማስቀጠል ሕግና ሥርዓት በመላ አገሪቱ ማንነትንና ሃይማኖትን መሠረት ያደረጉ ግጭቶችን የቀሰቀሱ ኃይሎችን ለሕግ እንዲቀርቡ ይጠይቃል። አክሎም ለውጡን ወደፊት ያራምዳሉ ያላቸውንና መንግሥት ማረጋገጥ አለበት ያላቸውን እርምጃዎች ይዘረዝራል። በፓርቲው የሕግ ትርጉምና የዲስፕሊን ኮሚቴ አባል ሮሃም የታፈሰ መግለጫውን በንባብ አሰምተዋል። በቅርቡ ጥቃት ለደረሰባቸውና ለተፈናቀሉ ወገኖች አስፈላጊው እንክብካቤና ድጋፍ እንዲደረግላቸው ተቋማዊ፣ ሕጋዊ እንዲሁም ሌሎች ማዕቀፎችና ለውጦች ዋስትና እንዳላቸው እንዲረጋገጥ፣ በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ከደህንነት መዋቅሮችና ከፍርድ ቤቶች ጋር የተዛመዱ ለውጦች ከቀጣዩ ምርጫ በፊት ተጠናቀው ተግባራዊ መሆናቸውን ማረጋገጥ እና የኢዜማ አመራርና አባላት ዓለም አቀፉን ማህበረሰብ ጨምሮ ከሁሉም ባለድርሻ አካላት ጋር ከላይ የተጠቀሱ ሪፖርትን በማሳካት ለመተባበር ዝግጁ ናቸው። ዓለም አቀፉ ማህበረሰብ ይህንን የሽግግር ሂደት በቅርበት እንዲከታተለውና እንዲደግፈው እንዲሁም በኢትዮጵያ ዴሞክራሲያዊ ስርዓትን ለመመስረት በሚካሄደው ከፍተኛ ታሪካዊ ሁነት ላይ አዎንታዊ ሚና እንዲጫወት እንጠይቃለን። የዲፕሎማቲክ ማህበረሰብ አባላቱ መግለጫውን ተከትሎ ተጨማሪ ማብራሪያዎች ጠይቀዋል። አንዱ ጥያቄ ኢዜማ በሚቀጥለው ሀገራዊ ምርጫ ያለውን አቋም ምን እንደሆነ እንዲገልጽ የቀረበ ነው። የኢዜማ መሪ ፕሮፌሰር ብርሃኑ ነጋ በየዜማ ፍላጎትና አቋም ቢሆን ይህ ምርጫ አሁን ማለትም ቀደም ሲል በተያዘለት መርሃ ግብር መካሄድ የለበትም። ይሁንና ምርጫው በተያዘለት ጊዜ የሚካሄድ ከሆነ መንግሥት ኃላፊነቱን መወጣት ግዴታው ነው ብለዋል። ምርጫው እንደሚካሄድ አንድ ጊዜ ከተወሰነ በኋላ መንግሥት በምርጫው ሂደት ሰላምና ደህንነትን የማረጋገጥ ኃላፊነቱን መወጣት አለበት። የምርጫ ኮሚሽን፣ የዳኝነት ተቋማቱ፣ ባጭሩ ነጻ ፍትሐዊና ታማኒነት ያለው ምርጫ ለማካሄድ የሚያስችሉ ተቋማት ሁሉ ተደላድለው መሥራታቸውን ማረጋገጥ የመንግሥት ግዴታ ነው ያንን ካላደረገ ይቺን አገር ወደ ዲሞክራሲያዊ ስርዓት ለመውሰድ ያለበትን ኃላፊነት አይወጣም። እንዲያውም ወደ ባሰ ስርዓት አልበኝነት ሊወስዳት ይችላል። ይህ ውሳኔ በተወሰደበት ጊዜ በበኩላችን አቋማችንን ግልጽ አድርገናል። ምርጫው በተያዘለት ጊዜ ይካሄድ ከተባለ መልካም ነው። ግን መንግሥት ነጻ ፍትሃዊነትና ተቀባይነት ያለው እንዲሆን ማረጋገጥ አለበት። ይህንን እውን ለማድረግ ደግሞ ጸጥታና ሰላም መረጋገጥ እንዳለበት ገልጸናል። የገዢው ግንባር የኢህአዴግን ውህድ ፓርቲ በተመለከተም ኢዜማ እንዴት እንደሚያየው እነዚሁ ዲፕሎማቶች ጥያቄዎች አቅርበዋል። ኢዜማ ጉልበታም ተፎካካሪ መጣብኝ ብሎ ይሰጋ እንደሆነም ጠይቀዋል። ፕሮፌሰር ብርሃኑ የፓርቲያቸው ትልቁ ዓላማ በኢትዮጵያ ውስጥ ምንጊዜም በሰላማዊና ዴሞክራሲያዊ መንገድ ተወዳድሮ ስልጣን መያዝ የሚቻልበትን ስርዓት መመስረት እንጂ ተፎካካሪ ፓርቲዎችን በምርጫዎች እንደምንም ብሎ ማሸነፍ አይደለም ብለዋል። ስለሆነም የገዢውን ግንባር መዋሃድ ፓርቲያቸው በስጋት እንደማይመለከተው አብራርተዋል። ላሉብን ሁሉ ችግሮች የረጅም ጊዜ ብቸኛ መፍትሄ የሚሆነው እንደምንም ብሎ ባለው ፌዴራላዊ መዋቅር ለማንኛውም ዜጋ ክፍት የሆነ ሰፊ ፓርቲ መመስረት ነው። እንደሚመስለኝ ፖለቲካ በማንነት ላይ በተመሠረተባቸው ካለፉት 27 ዓመታት ጋር ሲወዳደር ይህ የገዥው ቡድን በተወሰነ ደረጃ ዜግነትን መሠረት ያደረገ ፓርቲ ለመመሥረት የወሰደው እርምጃ በኢትዮጵያ ፖለቲካ ይበል የሚያሰኝ ነው። እናም ይህንን ፓርቲ ለመመሥረት በሚያደርጉት ሁሉ መልካሙን እንመኝላችኋለን። ፕሮፌሰር ብርሃኑ አክለውም በፖሊሲና በመርሆች ግን ፓርቲያቸው ከገዢው ግንባር ጋር ያለውን ልዩነት በዝርዝር አስረድተዋል። ከዚህም በተጨማሪ በሕገ መንግሥቱ መሻሻል፣ በሲዳማ ውሳኔ ሕዝብና በሌሎችም ጥያቄዎች ላይ ለተነሱ የዲፕሎማቶች ጥያቄዎች የፓርቲው አመራር አባላት ማብራሪያ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በፕሬዚደንት ትራምፕ ላይ የተከፈተው ምርመራ ህዳር 13 2012 ዓ ምት ረቡዕ በዩናይትድ ስቴትስ የታሪክ መዛግብት የተለዩ ከሚባሉ ምዕራፎች እንደ አንዱ ሆኖ ሰፍሯል። በዘመነኛው የሀገሪቱ ትውስታ ይከሰሱና ከሥልጣናቸው ይነሱ የሚል አቤቱታ ቀርቦባቸው ጉዳያቸው በተወካዮች ምክር ቤቱ አዳራሽ ውስጥ ለህዝብ ግልጽ በሆነ ስርዓት ሲታይና እማኝነት ሲሰማ አርባ አምስተኛው ፕሬዚደንቷ ዶናልድ ትራምፕ ሦስተኛው ሆነዋል። ዴሞክራቲክ እንደራሲዎቹ ለምርመራችን ዋቢ ናቸው ያሏቸውን ቁልፍ የተባሉ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ባልደረቦች የሆኑ ሁለት ዲፕሎማቶችን ጠርተው ጭብጦቻቸውን ለአሜሪካ ህዝብ ለማስረዳት የአደባባይ ምርመራቸውን ጀመሩ ትናንት። ጉዳዩ ፕሬዚደንት ትራምፕ በመጪው ዓመት በ2013 ዓ ምት ማለት ነው ለሚካሄደው አጠቃላይ ምርጫ ራሳቸውን ሊጠቅማቸው የሚችል ጉድፍ ተገዳዳሪያቸው በሆኑት የቀድሞ ምክትል ፕሬዚደንት ጆ ባይደን ላይ ለመፈለግ የውጭ ኃይል ጋብዘዋል የሚል ነው። ጆ ባይደን ስልጣን ላይ በነበሩባቸው ዓመታት ልጃቸው ሀንተር ዩክሬን ውስጥ በሚገኝ ቡሪስማ በሚባል የኢነርጂ ኩባንያ ውስጥ በአማካሪነት ይሰሩ ነበርና ያንን ከሙስና አድራጎት ጋር የሚያተካክሉት ትራምፕ ኪየቭ ምርመራ እንድትከፍትላቸው ለማስገደድ ሞክረዋል የሚል ነው። የዲሞክራቶቹ ክስ የሚለው ፕሬዚደንቱ ቀደም ሲል ለዩክሬን በተወካዮች ምክር ቤቱ ተለቆ የነበረን ሀገሪቱ ከሩሲያ ጋር በገባችበት ፍጥጫ ራሷን እንድትከላከልበት የተለቀቀላትን ወደ አንድ ቢሊዮን ዶላር የሚጠጋ ወታደራዊ እርዳታ ሙሉ በሙሉ እንዳይደርሳት ለማስተጓጎል ሞክረዋል ነው። ለዚህ ደግሞ ዋቢ የሚያደርጉት ፕሬዚደንቱ ወደ አራት መቶ ቢሊዮን ዶላር የሚጠጋ ገንዘብ እንዲያዝ ካደረጉ በኋላ ለዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደውለው በእነ ባይደን ላይ የሙስና ምርመራ በመክፈት ሁለታ እንዲያ ደርጉላቸው መጠየቃቸውን ያንን የስልክ ውይይት ሲያደርጉ ከሰማ ውስጥ አዋቂ ሹክ መባላቸውን ነው። በዚያ ላይ ያንኑ ጉዳይ እንዲያስፈጽሙ የግል ነገር ፈጃቸው የሆኑትን ሩዲ ጁሊያኒን አግባብ ያልሆነ የዲፕሎማሲ መስመር ከፍተው ሰይመዋል ይላሉ ከሳሾቹ ዴሞክራቶች። በእርግጥ ፕሬዚደንቱ ያንን ክስ በብርቱና ደጋግመው ሲያስተባብሉ ይሰማሉ። በዚህ በትራምፕ የኢምፒችመንት ምርመራ ሂደት ትናንት የቀረቡት የመጀመሪያዎቹ ሁለቱ ከፍተኛ ዲፕሎማቶች እዚያው ዩክሬን የዩናይትድ ስቴትስ አምባሳደር ሆነው ያገለገሉት ዊልያም ቴይለር እና በውጭ ጉዳይ መስሪያ ቤቱ የአውሮፓና የዩሬዥያ ጉዳዮች ረዳት ሚኒስትር ሆነው እስከ ነሐሴ 2010 ዓመተ ምህረት መጨረሻ የሰሩት ጆርጅ ኬንት ነበሩ። ሁለቱም ዲፕሎማቶች ፕሬዚደንቱ የራሳቸውን የግል የፖለቲካ ጥቅሞች ለማሳደድ ሲሉ የግል ጠበቃቸው ሩዲ ጁሊያኒ የሀገሪቱን የውጭ ፖሊሲ እንዲያራምዱ ወክለዋቸዋል ብለዋል። አምባሳደር ቢል ቴይለር I found a confusing and unusual arrangement for making U.S. policy towards Ukraine. ዩናይትድ ስቴትስ በዩክሬን ጉዳይ ላይ የያዘችው የውጭ ፖሊሲ ግራ የሚያጋባና ያልተለመደ አካሄድ ሆኖ አግኝቼዋለሁ ነው የሚሉት አምባሳደር ቴይለር። የዩናይትድ ስቴትስ ፖሊሲ የሚፈጸምባቸው ሁለት መስመሮች ተፈጥረዋል። አንዱ መደበኛው ሲሆን፣ ሌላው ጨርሶ ያልተለመደ ነው። ጨረሱ ቴይለር። ሁለቱም ዲፕሎማቶች በሰጡት ቃል ፕሬዚደንት ትራምፕ አራት መቶ ሚሊዮኑን ዶላር ከመልቀቅ ይልቅ ይበልጥ የተጨነቁት ዩክሬን በጆ ባይደን እና በልጃቸው ላይ ምርመራ እንድትከፍት ነው ብለዋል። የተወካዮች ምክር ቤቱ የስለላና መረጃ ጉዳዮች ንዑስ ኮሚቴው ሰብሳቢ እንደራሴ አደም ሽፍ ነበሩ መድረኩን የመሩት። በዚህ ምርመራ የተነሱ ጥያቄዎች አሉ። ሺፍ ፕሬዚደንት ትራምፕና የወዳጃችንን ደካማ ጎን ተጠቅመው ዩክሬን በእኛ ምርጫ ውስጥ አልቃ እንድትገባ ጋብዘዋል ወይ የሚሉ ናቸው እንደገና እንዲመረጡ እንዲረዳቸው ለማድረግ ዋይት ሀውስ ውስጥ መገናኘትን፣ ወታደራዊ ድጋፍን የመሳሰሉ መንግስታዊ ተግባራትን ዩክሬን ሁለት የፖለቲካ ምርመራዎችን እንድትከፍት ለማድረግ ተጠቅመዋል ወይ? አድርገውት ከሆነም ይህ ስልጣንን ያለአግባብ የመጠቀም አድራጎት የፕሬዚደንቱን ቢሮ የሚመጥ ነው ወይ የሚል ነው ብለዋል ሺፍ። ይህንን መድረክ ፕሬዚደንቱ አጣጥለውታል። ምንም የላቸውም ብለዋል። ፕሬዚደንቱ እየተጠቀሙ ያሉት የቴሌቪዥን ጠበቆችን ነው። ትራምፕ እየተናገሩ ያሉት እማኞች ጠያቂዎች መካከል አንዱ የነበሩትን የዴሞክራቲክ ፓርቲውን ነገረ ፈጅ ዳንኤል ጎልድማንን ነው። ጎልድማን ለአምባሳደር ዊልያም ቴይለር ጥያቄ ሲያቀርቡ በአስሮች ዓመታት ወታደራዊ ዲፕሎማሲ አገልግሎታቸው ዘመን የራሱን የፖለቲካ ጥቅም ለማሳካት የውጭ እርዳታን እንደመያዣ የተጠቀመ ፕሬዚደንት ያስታውሱ እንደሆነ ጠይቀዋቸው ነበረ። ቴይለር ወዲያውኑ መልሰዋል፣ የለም ሚስተር ጎልድማን አላውቅም ብለዋል። በዚህ መድረክ ላይ የሪፐብሊካኑም ነገረ ፈጆች ቀርበው ነበረ። እንደዚያ አንዱም ሚስተር ጆርዳን ነበሩ። የዚህን ዘገባ ተከታይ ክፍል ሌሎችንም አካተን በነገው ምሽት ይዘን እንመለሳለን። ይህ በግልጽ የመስማት ሂደት በነገውም ዕለት ቀጥሎ ይውላል። ዝግጅታችን ተጠናቀቀ። ክቡራትና ክቡራን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው አዳነች ፍሳሐዬ እና ሰሎሞን አባተ እንዲሁም በፕሮዲውሰሩ ንጉሡ ታምሬ አብራችሁን ስለቆያችሁ እያመሰገንን በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላሉ። ጤና ይስጥልኝ።